የአፍሪቃ ህብረትን በሊቀመንበርነት ለመምራት በመመረጥ የመጀመሪያዋ ሴት ድላሚኒ ዙማ በሀገራቸው የነፃነት ተዋጊ ነበሩና ስራቸው የተሳካ ይሆናል እንጂ እንከን ይኖረዋል ተብሎ አልተገመተም ይሁንና ንኮሳዛና ድላሚኒ ዙማ በሀላፊነት በቆዩባቸው አራት ዓመታት ውስጥ ከአዲስ አበባው የህብረቱ ጽህፈት ቤት ጥሩ ስራ ሰርተዋል ብሎ የሚናገር ሰው ማግኘቱ ግን አስቸጋሪ ሆኗል ታዋቂው ናይጄሪያዊ የሰብአዊ መብቶች ተሟጋች ቺዲ አንሰልም ኦዲንካሉ በፓን አፍሪካ መጽሔት ላይ ስለ ዙማ ባሰፈሩት አስተያየት፣ ዶክተር ድላሚኒ ዙማ አፍሪቃን አያውቋትም ትኩረታቸው ወደ ሀገራቸው ፖለቲካ ለመመለስ የነበራቸው ፍላጎት ላይ ብቻ ነበረ ሲሉ ተችተዋቸዋል። ዙማ በ2012 የተመረጡት በሶስት ዙር ከተካሄደ ድምፅ አሰጣጥ በኋላ ነበረ። እሳቸው እንዲመረጡ ደቡብ አፍሪቃ ከፍተኛ ቅስቀሳ አካሄዳለች። ይህ ደግሞ ከእርሳቸው የቀደሙት የህብረቱ ኮሚሽን መሪ ጋቦናዊው ዦን ፒንግ ለተጨማሪ የስልጣን ዘመን እንዲቆዩ ተስፋ አድርገው የነበሩትን ፈረንሳይኛ ተናጋሪ ሀገሮች አስቆጥቶ ነበረ። ደቡብ አፍሪካዊቷ የአፍሪካ ህብረት ጉዳዮች ጠበብት ሊስል ሉ ቫውዳርን ለዶይቸ ቨለ በሰጡት ቃለ ምልልስ ዙማ ያኔ የተፈጠረውን ይህን ቅሬታ ፈጥነው ለማስተካከል ጥረት አላደረጉም ይላሉ። ዙማ ሲመረጡ የተፈጠረውን አሉታዊ ስሜት ለማጥፋት ብዙ ጊዜ ወስዶባቸዋል። ወደ ስልጣን የመጡትም ብዙ ተቀባይነት ሳይኖራቸው ነበር። ፈረንሳይኛ ተናጋሪዎቹ ሀገራት ነበሩ የሚቃወሟቸው። ያነ የተፈጠረው ክፍተት እየተጠገነ አይደለም። ድላሚኒ ዙማም ክፍተቱን የማጥበብ ሙከራ አላደረጉም። ብዙዎች እንግሊዝኛ ተናጋሪ የአፍሪቃ ሀገራት ደግሞ ለህብረቱ ትልቅ ቦታ የሚወዳደር ሰው ሀይል ካላቸው ሀገራት የሚወከል እንዳይሆን የሚለው ያልተጻፈው የአፍሪቃ ህብረት ደንብ ባለመከበሩ ተበሳጭተው ነበረ። ዙማ በጥቅምት 2012 ዓ ም የአፍሪቃ ህብረት ኮሚሽን ሊቀመንበርነትን ስልጣን ከመያዛቸው በፊት ሐኪምና የደቡብ አፍሪቃ የማህበራዊ ጉዳዮች ሚኒስትር ነበሩ። ስራቸውን ሲጀምሩም ከእርሳቸው ብዙ ተጠብቆ ነበረ። በሉ ቫውዳርና አስተያየት በጠንካራ ሰራተኝነትና በጥሩ ኃላፊነት መልካም ስም የነበራቸው ዙማ የአፍሪቃ ህብረትን ስራ ይበልጥ ያቀላጥፋሉ፣ ውጤታማም ያደርጋሉ የሚል እምነት ተጥለውባቸው ነበረ። መቀመጫውን ካሜሩን ያደረገው ቲንኪንግ አፍሪቃ የተባለው የጥናት ተቋም የፖለቲካ ጉዳዮች ተንታኝ አልፎንስ ዞዚሜ ታሜካማታም ዙማ ብዙ ተስፋ ተጥሎባቸው እንደነበረ ያስታውሳሉ። ኃይል ካላት ሀገር የመጡ ጠንካራ ሴት ናቸው። ሰዎች ትልቅ ራዕይ፣ የላቀ የአመራር ችሎታዎች፣ የሚያስቡትንም በነጻነት የመናገር እና በትላልቅ ውሳኔዎችም ላይ ተጽዕኖ የማድረግ አቅም አላቸው ብለው ነበር የጠበቁት። ለሚስራን ኬስቲዮን ። ሆኖም እነዚህ ውሳኔዎች የእርሳቸው ሳይሆኑ የአፍሪቃ ርዕሳነ ብሔራትና መራህያነ መንግስት ነው። ሉ ቫው ዳርን እንደሚሉት ከአፍሪቃ ህብረት ዋነኛ ድክመቶች አንዱ የሊቀመንበሩ ስልጣን ውስንነት ነው። የህብረቱ ተቋማዊ ድክመትና የገንዘብ ችግሮች ሳይጨመር ዙማ ፈጽሞ ትኩረት ያልሰጧቸው ቀውሶች ብዙ ናቸው። ከነዚህም በክፍል አለሙ የተካሄዱት የእርስ በርስ ጦርነቶች፣ ኢቦላና በሜዲትራኒያን ባህር ላይ የሞቱ በርካታ አፍሪቃውያን ስደተኞች ጉዳይ፣ ኤልኒኞና ረሃብ እንዲሁም ቦኮሃራም በዋነኝነት ይጠቀሳሉ። ዙማ፣ በኤቦላ የተጠቁ ሀገራትን ከመጎብኘት የቀድሞ ባለቤታቸውን ጄኮብ ዙማን ለመተካት በሚካሄደው ምርጫ እጩ ተወዳዳሪ ሆነው ለመቅረብ ለዝግጅት ደቡብ አፍሪቃ መሄዳቸው አስተችቷቸዋል። ከዚህ ሌላ ደቡብ አፍሪቃን ጨምሮ አንዳንድ የአፍሪቃ ሀገራት ከዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት ለመውጣት መወሰናቸው ላይ ሲካሄድ ከነበረው ክርክር ራሳቸውን ማግለላቸውም እንዲሁ ከሚወቀሱባቸው ጉዳዮች አንዱ ነው። ይህን የሚያደርጉበትን ምክንያት የቡርኪና ፋሶ የፖለቲካ ጉዳዮች ተንታኝ ሲያካ ኩሊባሊ ሲያስረዱ ወይዘሮ ዙማ በሀገራቸው ፖለቲካ ውስጥ ተመልሰው ለመስራት ተስፋ ያደርጋሉ። ለዚህም ነው ተመልሰው ሊያጠቋቸው በሚችሉ አንዳንድ ጉዳዮች ላይ ዝምታን የመረጡት። ይሁንና ዙማ የሚወደሱባቸው ጉዳዮችም አልጠፉም። በስልጣን ዘመናቸው በአፍሪቃ ለሴቶች ጉዳይ ያሳዩት ቁርጠኝነት ከመካከላቸው አንዱ ነው።